ኦሪት ዘኍልቍ ምዕራፍ ሃያ አራት በለዓምም እግዚአብሔር እስራኤልን ይባርክ ዘንድ እንዲወድድ ባየ ጊዜ አስቀድሞ ያደርግ የነበረውን አስማት ይሻ ዘንድ አልሄደም። ነገር ግን ወደ ምድረ በዳ ፊቱን አቀና። በለዓምም ዐይኑን አንስቶ እስራኤል በየነገዱ ተቀምጦ አየ። የእግዚአብሔርን መንፈስ በላዩ መጣ። ምሳሌውንም ይመስል ጀመር። እንዲህም አለ። የቢኦር ልጅ በለዓም እንዲህ ይላል። ዐይኖቹ የተከፈቱለት ሰው እንዲህ ይላል። የእግዚአብሔርን ቃል የሚሰማ ሁሉንም የሚችል የአምላክን ራእይ የሚያይ የወደቀው ዐይኖቹም የተከፈቱለት እንዲህ ይላል። ያዕቆብ ሆይ፣ ድንኳኖችህ እስራኤል ሆይ፣ ማደሪያዎችህ ምንኛ ያምራሉ! እንደ ሸለቆች በወንዝ ዳር እንዳሉ አትክልቶች እግዚአብሔር እንደ ተከለው እሬት በውኃም ዳር እንዳሉ ዝግባዎች ተዘርግተዋል። ከማድጋዎቹ ውኃ ይፈሳል፣ ዘሩም በብዙ ውኆች ይሆናል። ንጉሡም ከአጋግ ይልቅ ከፍ ከፍ ይላል፣ መንግሥቱም ይከብራል። እግዚአብሔርም ከግብፅ አውጥቶታል። ጒልበቱ አንድ ቀንድ እንዳለው ነው። ጠላቶቹን አሕዛብን ይበላል፣ አጥንቶቻቸውንም ይሰብራል። በፍላጾቹም ይወጋቸዋል። እንደ አንበሳ አርፎ ተኝተዋል። እንደ እንስቲቱም አንበሳ ተጋድመዋል። ማን ያስነሣዋል? የሚመርቅህ ሁሉ የተመረቀ ይሁን፣ የሚረግምህም ሁሉ የተረገመ ይሁን። የባላቅም ቍጣ በበለዓም ላይ ነደደ እጆቹንም አጨበጨበ ባላቅም በለዓምን ጠላቶቼን ትረግም ዘንድ ጠራሁህ እነሆም ሦስት ጊዜ ፈጽመህ መረካቸው አሁንም እንግዲህ ወደ ስፍራህ ሽሽ እኔ አከብርህ ዘንድ ወድጄ ነበር እግዚአብሔር ግን እነሆ ክብርህን ከለከለ አለው በለዓምም ባላቅን አለው ባላቅ በቤቱ የሞላውን ብርና ወርቅ ቢሰጠኝ መልካሙን ወይም ክፉን ከልቤ ለማድረግ የእግዚአብሔርን ቃል ልተላለፍ ዘንድ አይቻለኝም እግዚአብሔር የተናገረውን እርሱን እነግርሃለሁ ብዬ ወደ እኔ ለላካቸው መልእክተኞችህ አልተናገርኋቸውምን? አሁንም እነሆ ወደ ሕዝቤ እሄዳለሁ። ና፣ ይህ ሕዝብ በኋለኛው ዘመን በሕዝብህ ላይ የሚያደርገውን እነግርሃለሁ። ምሳሌውንም ይመስል ጀመር፣ እንዲህም አለው የቢዖር ልጅ በለዓም እንዲህ ይላል፣ ዐይኖቹ የተከፈቱለት ሰው እንዲህ ይላል፣ የእግዚአብሔርን ቃል የሚሰማ የልዑልንም እውቀት የሚያውቅ ሁሉን የሚችል የአምላክን ራእይ የሚያይ የወደቀው ዐይኖቹም የተከፈቱለት እንዲህ ይላል፣ አየዋለሁ፣ አሁን ግን አይደለም፤ እመለከተዋለሁ፣ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤልም በትር ይነሣል፤ የሞዓብንም ማዕዘኖች ይመታል፣ የሴትንም ልጆች ያጠፋል። ኤዶምያስም ርስቱ ይሆናል፣ ጠላቱ ሴይር ደግሞ ርስቱ ይሆናል፤ እስራኤልም በኃይል ያደርጋል ከያዕቆብም የሚወጣ ገዢ ይሆናል፣ ከከተማውም የቀሩትን ያጠፋል። አማሌቅንም አይቶ ምሳሌውን ይመስል ጀመር፣ እንዲህም አለ። አማሌቅ የአሕዛብ አለቃ ነበር፣ ፍጻሜው ግን ወደ ጥፋት ይመጣል። ቄናውያንንም አይቶ ምሳሌውን ይመስል ጀመር፣ እንዲህም አለ። ማደሪያህ የጸና ነው፣ ጎጆህም በአምባ ላይ ተሠርቶአል። ነገር ግን አሦር እስኪ ማርክህ ድረስ ቄናዊው ለጥፋት ይሆናል። ምሳሌውንም ይመስል ጀመር እንዲህም አለ፤ እግዚአብሔር ይህን ሲያደርግ አወይ ማን በሕይወት ይኖራል? ከኪቲም ዳርቻ መርከቦች ይመጣሉ፣ አሦርንም ያስጨንቃሉ፣ ዔቦርንም ያስጨንቃሉ፣ እርሱም ደግሞ ወደ ጥፋት ይመጣል። በለዓምም ተነሣ፣ ተመልሶም ወደ ስፍራው ሄደ፣ ባላቅም ደግሞ መንገዱን ሄደ።